ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ደግለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምየባል አገር የጥጋቡ ጌታ ማሩ ባል አገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርኢቱ ማሩ የተሰኘን ባል አገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ እኔም እንደ ከተማ ሆናለሁ ብሎ አሁን ይህን ጫት ቶንቧሃ ትያጤስ ያጤስ ጤስ ን የኋላ ኋላ እንዲሁም እየነለለ መጣ እየነፈጨለ መጣ እያለ ነፈጨለ፣ ምን ማለት ነው ነለለ? ነፈጨለ ጅል ሆነ። ማሮ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድ ነው። ስንታየው የምሽቱ እንግዳችን ሲሆን ስለ ትርኢቱ አጀማመር አስቀድሞ ይነግረናል። በየጣልቃ ውጡ ሙዚቃዎችንም እንገባበዛለን። ሰናይ ምሽት። ፕሮግራሙ ስንጀምር ያው አብዛኞቻችን የዘር ግንዳችን ገጠር ነው። ሁላችንም እንደምናውቀው በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህም ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽኑ ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እምነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት እና በዛ ምክንያት ነው ወደ ማሮባል ሀገር የወሰድ ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት አመት ያህል በሬድዮ ፕሮግራሙ ስናቀርበው ቆይተናል እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውን በሚል ነው እንግዲህ ጀምረ ነው እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉ እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀናው? አው ስንነሳ መሰረታችን እነዚህ ማህበራዊ ኢሽዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን፣ ባህላዊ እውነቶችን፣ ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጠማሉ ፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን ክሪቲሳይዝ እናረግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ፣ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ሰው ጉዳዮችን፣ እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላል ሊሞላቸው ይመስለኛል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲ ናውራ። እንዴት የባለ ሀገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ ይህኛ፣ ያው ደሴ ውስጥ ነው የምንኖረው። ደሴ አካባቢው እንደዚህ የወሎ ዘዬ የሚነገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣልና የእነሱን አኗኗር ብዙ ሩቅ አደለም ለኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን ይሰራ ነበር እና ማህበረሰቡን አኗኗር በደንብ አቋ ዋሉ እንደኩ የቲያትር ሩቅ አደሁም ግን ስልጠናዎችን መስድ ነበረ ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራዘጠኝ ሰማናዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ ምሳተፍ ስለነበረ የክረምት ኮርስ የሚባል አለ። ነብሱን የማረውና ነጋሽ አባተ መኩሪያን ጨምሮ አዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማንያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮ እና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው ጠጋን ዲል በተለይ ሁለተኛ ደግሞ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾው እንዲሆን እውነተኛውን የማህበረሰቡን የአርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዚያ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለም። ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁት እና ብቻዬን ነው የምንለማመደው፣ ብቻዬን ነው የምሰራው። አጋጣሚ ሆኖ ደግሞ ጥሩ ሰርችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች ያለሁ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርችዋለሁ ብዬ አስባለሁ። አጋጣሚ ማን ነው አንተየ? ይመራ ዴም ይመራ ዴም አሁን ጠጅ ወዳል ጠጁ አሁን ጠጅ ጠጥተን የጠጁ እንትን ፍቅሩ እቤት ድረስ ይዞት ሄደ። ራሱ ቤት ሄድና እንዲሁ ልጅ አለው ይጎነጫዋል ለልጁ ያጠጠዋል፣ ያጠጠዋል እየለመሬ አሁን በኋላ አሁን አሁን ለታ እሱ እንዲሁ ዱዓ ነበረ የጤነኛ አቦ ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል። ምን ምን ሀሳብ እንደሚመሳ በዛ ሀሳብ ዙሪያ በባህሩ የሚነገሩ ቀልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋር ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን ሊገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ፣ ማህበረሰቡም ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው እና አንዳንዴ ከጻፍነውም ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ ቀረጻ የምንገባው ማለት ነው። አድማጮቻችን በድጋሚ እንኳን እንደናመጣችው። የዛሬ እንግዳችን ወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ነው። እኛ ዘንድ ያየመጡ እንደ ሽንኩርት ትላጡት ይበጠረቁ ይውላሉ። አሁን እንትን ቢያገኛቸው ዋናው እንግሊዝ ዋናው እንግሊዝ ፈረንጁ ቢያገኛቸው ፈረንጁ እንግሊዙ ቢያገኛቸው አይነ ፍጥጥ ጥርስ ግጥጥ ነበር። እኛ ዘንድ አይመጡና ግን እንዲሁ እዛ ላይነታቸውን እኛ እዛ ላይንን አይነት እኛ እንትንን ተስተምረናል እያሉ እንዲሁ ሲያበጣብጡን ይውላሉ ይውላሉ። ማሮ ባላገሩ አሁን ሀያኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት ሀያኛው ክፍል ብቻ ስልሳ አምስት ሺህ ሰዎች ተመልክተውታል። የጠበቀውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? የመጀመሪያውን ኤፒሶድ አይተው ከሆነ ሚስት እንደሌለው ይናገራል እና አብዛኞቹ ሴቶች ማግባት የሚፈልጉ ጥያቄዎች፣ የጋብቻ ጥያቄዎች ይመጣሉ፣ የፍቅር ጥያቄዎች ይመጣሉ። ከዛ ውጭ ግን አንዳንዶቹ በተለይ ደግሞ የ አርሶ አደር ይህን ያህል ለነገሮች አዲስ አይደለም የሚሉ ሀሳቦች አሉ። ነገር ግን ገጠር በጣም ሪሞት የሆነው ኤሪያ ውስጥ ስትገባ ከዚህም የባሰ ነገር ያጋጥመሃል። እና እንዳልኩህ በሪሰርች አጋጣሚ ብዙ የገጠር አካባቢዎችን አሰስ ለማድረግ ሞክር ያለው እና ከዚህም የበለጠ ምንም አይነት የቴክኖሎጂ የሌለባቸው ኢቨን ሬዲዮ መስማት እንኳን የማይችሉ አካባቢዎች አሉ እና አንዳንድ የሚደናገራቸው ነገሮች እዚህ ከተማ እየዋሉ የሚመለሱ ባላገሮችን የሚስሉ ሰዎች እንዲህ ያህል ይደናገራል ብለው አስተያየት እና ኮሜንት ያደርጋሉ። እነዚህ ብዙ ችግር የላቸውም፣ በደንብ ማህበረሰቡን ካለማወቅ የሚሰጡ አስተያየቶች ስለሆኑ ብዙ ችግር የለውም። ከዛ ውጪ አንዳንድ በጣም በሙያው። ሙሉ በኢትዮጵያ ደረጃ በተለይ ቲያትር ላይ ስነ ጽሁፍ ላይ ያሉ ሰዎች የሚሰጡኝ በሳል በሳል የሆኑ አስተያየቶች አሉ። እነዛን እንደ ግብአት እየተጠቀምን አሁን ይዘናቸው እየቀጠን ነው ያለ ነው እና ይሄን ያህል ወጣ ያሉ ሀሳቦች አልተነሱም። አብዛኞቹ ድጋፍ ናቸው፣ ፈን የሚፈጥሩ ናቸው፣ በጣም ደስ የሚል ነው የሚሉ ናቸው። እንደውም አንዳንዶቹ ረስተነው የነበረውም የባላገር ሀገር የገጠር አኗኗር እያሳየን ስለሆነ ምስጋና እናቀርባለን የሚሉ በፖዘቲቭ መንገድ ልናያቸው የምንችላቸው ነገሮች ናቸው በብዛት እየመጡ ያሉት። እኔ ከተመለከትኳቸው መካከል የሚያስቁ ጉዳዮች የተነሱበት አለ፣ የሚያሳዝንም አለ። ለምሳሌ ማሩ የሚኖርበት አካባቢ በአንበጣ ከመወረሩ ጋር ተገናኝቶ የሚናገራቸው ነገሮችም አሳዘኝ ናቸው። አንተ ስትተውነው፣ አንተ ስትሰራው እጅግ ስሜትህን ነክቶ የሰራህባቸው ክፍሎች የትኞቹ ናቸው? ሁሉን መጥቀስ ሊከብድ ይችላል። የተወሰኑትን ብታነሳልኝ። አዎ የመጀመሪያው በተለይ ከ ከአንበጣ መንጋ መውገድ ጋር ተያይዞ ስሜቱ በጣም ከባድ ነበር። እንደ አጋጣሚ በደሴ አካባቢ ነበረ። አንበጣ መንገድ የተከሰተው ወረባቦና ባቲ የሚባሉ ወረዳዎች ላይ ነበር እና እዛም ሄደን የአርሶ አደሩ ስሜት ተጋርተናል። ቀድመን አይተነዋል። አብዛኞቹ የሚያለቅሱ ነበሩ። አብዛኞቹ ምንም ተስፋ እንደሌላቸው የሚያመለክቱ ሀዘናቸው ልባቸውን ፈንቅሎ እስከሚወጣ ድረስ የደረሰ ወረራ ነበር። እውነት ለመናገር እንደውም በርካታ የመንግስት አካላትና መንግስታዊ ያልሆኑ ተቋማት እዚህ ወሎ ዩኒቨርሲቲ የሚባል ዩኒቨርሲቲ አለ፣ ከእነሱ ጋር ሆኖ አደጋው ቀልበስ ባይቻል ኖሮ በጣም ብዙ አርሶ አደሮች ጉዳት ይደርስባቸው ነበረ። ሁለተኛ የአርሶ አደሩ መጎዳት በቀጥታ የከተማውም ጉዳት ነው፣ የከተመኛውም ጉዳት ነው እና እሱ ካላመረተ እሱ ወደ ገበያ ካላወጣ እኛ እዚህ ቁጭ ብለን እንጀራ እያማረጥን የምንመገበውበት እድል አይኖርም። እና ይሄ በራሱ ሌላ ስሜት የሚፈጥር ነው እና እያንዳንዳችንን የሚጎዳ ስለሆነ ያ ስሜት ትንሽ ከባድ ነበረ። የራሱ ያሷድሮ ስሜትም አብሮ ስለነበረ እኔ ማይቻቸው ስለነበረ በዛ መንገድ የሰራ ነው ኤፒሶድ ነው። ብዙ ተመልካችም ነበረው። ብዙ ፊድባክም ነበረው። እንደውም አንዳንዶቹ መርዳት ሁሉ ፈልገው ነበረ። እኔም የምግብ ባላገር እየመስልኳቸው እንርዳው የሚሉ ኮሜንቶች ነበሩ፣ ከውጭም ጨምሮ ማለት ነው። እና ትንሽ የሚያሳዝን ኤፒሶድ ነበር። ሌሎቹ እንዳያቸው ብዙዎቹ የሚያስቁ ኢፒሶዶች ናቸው እና ፈታ እያል የምንሰራቸው ስራዎች ናቸው። ያን ያህል እንደው ስሜት ውስጥ ከተው እንደዚህ አይነት እንትን የሚፈጥሩ አይደሉም። የሰይፉንም አይተው ከሆነ በጣም የሚያምር አድርገን የሰራ ነው። የምርም ብዙ ሰዎች ይጠይቁ ነበር እንደዚህ ሰይፉ ላይ ለምን አይቀርብም ምናምን የሚሉ አስተያየቶች ስለነበሩ እነዛን ለቅመን በደንብ ስሜት ሰጥተን የሰራነው ነበር እና ውስጤን አውጥቼ እንትን ያልኩበት ያን በጣም ነው። እንዳልከው እንግዲህ ከሰይፉ በፊት እኛ ቀድመን አቅርበናል። ስለዚህ የሰይፉን እድል ወስደነዋል። አመሰግናለሁ። በጣም የምታየው ነው። ወረረን ታ አሁን ተላይ ይሄድ ያል ሰው ተታች ይሮጣል። እንዲሁ እንዴት ተንከራተትን፣ እንዲሁ እንዴት ተንከራተትን። ምንድን ነው ምንድን ነው እምቢ አለ ሲወዴት ይከዳል። ገበሬ እኮ ማርዬ፣ እስኪ አታልቅስ፣ ቀስ ብለህ እስኪ ነገር ተወው፣ ለቅሶውን ተው። ገበሬ እኮ ሁሉም ነገሩ ሰብሉ ዘንድ ያሉ እህሉ ጋር ነው። አባት ቀለቡን፣ የልጆቹን፣ የትምህርቱን፣ የህክምናውን ሁሉንም ተዙሁት አዝመራው ነው የሚሰበስበው። ስንታየው ከዚህ የኮሜዲ ስራ ባሻገር ጋዜጠኛም እንደሆን ቀደም ብለ ነግረኛል። የጋዜጠኝነትና የትወና ስራውን እንዴት አድርገን የምታቻችለው? ትወናው መንፈስ በጋዜጠኝነቱ ላይ ብቅ እያለ አስቸግረው አያውቅም ወይ? በጣም ያስቸግራል። እውነት ለመናገር አንዳንዴ በሚዲያ ላይ እንግዲህ እንደምታውቀው ስታንዳርድ የሆኑ ቋንቋዎችን ነው ማውራት የሚጠበቅብህ፣ በጣምም ውስብስብ ያልሆኑ። በጣምም ደግሞ ዝቅ ያሉ የመንደር አካባቢ ቋንቋዎችን አትጠቀምም፣ እነዚህ ዘዬዎችን አትጠቀምም። እና አንዳንዴ ላይቭ የሚመሩ ፕሮግራሞች ላይ ስንገባ ሰዎች ጋር በምናወራበት ጊዜ አንዳንዴ ያው እንደምታውቀው እኔ የምሰራው ፋና ነው፣ እና ፋና አንተም ስለነበርክ ታውቀዋለህ። ብሪፍ እናደርጋለን ያው አንተ የተላጠበትን ፕሮግራሞች ብሪፍ ስናደረግ እዚህ ቦታ ላይ እንደዚህ መቶብ ነበር ምናምን ይሉኛል እና ብዙ ጥረት አደርጋለሁ። ሁለቱን ለመለየት ከፍተኛ ጥንቃቄ ለማድረግ ሞክራለሁ። እንዳልከው ግን አንዳንድ ብቅ ማለቱ አይቀርም። ከዛ ውጭ ሁለቱን ስራዎች ለማጣጣም ዘጠኝነት በጣም ትልቅ ፕሮፌሽን ነው። ትልቅ ሙያ ነው። የራሱ የሆነ እንትን አለው አካሄድ አለው። ስለዚህ በዛ መሰረት ይሄኛውን ጋዜጠኝነት በመለየት የራሴን ጥረት አደርጋለሁ። የምቀረጸውም ብዙ ጊዜ ስራ በማይኖርበት ጊዜ አንዳንዴ ቅዳሜና እሑድ እንደዚህ በፈረቃ ስለሆነ ቅዳሜ ሚገባው እኔ ተረኛ በማልሆን ጊዜ ወጣ ብለን እንዳርኩደ አካባቢ ብዙ የገጠር አካባቢዎች ስላሉ ቦታ ላይ በደንብ ሎኬሽኑ ጠን ተዘጋጅተን ሄደን ተቀርጸን የምንመጣበት ጊዜ አለ። ልምምዱን ግን ማታ ነው የማረገው። ብዙ ጊዜ ቤቴ ውስጥ ዘግቼ በደንብ ለማመዳለው እስክርቢት አነባለው። እንደዚህ እንደዚህ አይነት ነገሮችን የቤት ውስጥ ከስራ ሰአቱ ውጭ ማታ ነው እነዚህ ነገሮችን የማከናውነው። ቤተሰብ አለኝ፣ ማታ የሚያስቸግሩን ልጆች አሉኝ እና እነሱን በማይነካ መንገድ ትንሽ ያጨናንቃል በእርግጥ ግን በተቻለኝ መጠን ሁሉንም እንደየእንትኑ ለማስኬድ ብዙ ጥረት አደርጋለሁ። ስንታየው፣ መሐመድ ማሩ፣ ባላገሩ በተሰኘው ተከታታይ ኮሜዲ ስራ ትታወቃለህ። ለነበረን አጭር ቆይታ በእጅጉ በእጅጉ አመሰግናለሁ። ከመሰናበታችን በፊት ግን ማሩ ባላገሩ በአሜሪካ በአውሮፓ እንዲሁም በሌሎች ስፍራዎች ለሚገኙ ኢትዮጵያን የሚያስተላልፈው መልእክት ካለ ልጠይቀው። እንግዲህ አሁን አለም አቀፍ አሉ

እመኝልሃለሁ። መልካም ምሽት ይሁንልህ። አሜን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የሳምንት ሰው ይበለን። I'm my...